በዋሽንግተን ዲሲ አካባቢ በተለይም ቨርጂኒያ ውስጥ በሬገንና በዳለስ አውሮፕላን ጣቢያዎች የሚገኙ ሰራተኞች ተደጋጋሚ የመብት ጥያቄ ማቅረባቸውን እኛም ተከታትለን ስንዘግበው ቆይተናል። በትናንት ሁለትም በሬገን አውሮፕላን ጣቢያ ለተመሳሳይ ጥያቄ ተሰብስበው ያካሄዱትን ሰልፍና ትዕይንተ ህዝብ አዲሱ አበበት ተከታትሎ ተከታዩን አጠር ያለ ዘገባ ሊያቀርብ እዚህ አብሮን ይገኛል። አመሰግናለሁ ቆንጂ። ትናንትም በስርጭታችን ማብቂያ ገደማ የጥያቄያቸውን ጭብጥ በአጭሩ ጠቅሼ በየደር የተውኩት ዘገባ መሆኑ ነው። እንግዲህ ምንድነው ይሄ የተደጋገመ ነገር ግን መልስ ያላገኘ የሰራተኞቹ ጥያቄ? ከሁሉም ከሬገንም ሆነ ከዳላስ ዓለም አቀፍ አውሮፕላን ጣቢያ የተገኙ የአገልግሎት ሰጪ ድርጅቶችና መደብሮች ሰራተኞች ጥያቄ ተመሳሳይ ነው። ያንዷ ድምጽ ሁሉን ይወከላል። ቤተሰቤን በተሻለ ሁናቴ ለመደገፍ እችል ዘንድ በሰዓት የ15 ዶላር ደሞዝ ጭማሪና የሰራተኞች ማህበር አባል የመሆን ጥያቄ ነው ያለኝ እኔ። አዎ አይናለም ላይሌ ትባላለች ከዳላስ ዓለም አቀፍ አውሮፕላን ጣቢያ ለሰልፉ ብላ ወደ ሬገን አውሮፕላን ጣቢያ የመጣች ሰራተኛ ነች። የአይናለም ጥያቄ ትናንት የተሰለፉት የሺዎቹ ጥያቄ ነው። ትልቅ ቅድም እንዳልኩት የትናንቱ ስብሰባ እኛ እንኳ ስንዘግብበት ለሶስተኛ ጊዜ መሆኑ ነው። በሰዓት የአስራ አምስት ዶላር ደሞዝ ጭማሪና የሰራተኛ ማህበር ወይም ዩኒየን አባል የመሆን ጥያቄ አጭርና ቀላል ጥያቄ ቢመስልም እነርሱን ግን ከዓመት በላይ አድክሟቸዋል። ለመሆኑ ተደጋጋሚ ጥያቄ ከማቅረብ ያለፈ ሌላ ምን ታቅዷል ነው ወይስ እንዲሁ በየጊዜው ተሰብስቦ መፈክር አሰምቶ ጥያቄ ሰጥቶ መመለስ ብቻ ነው? የኤርፖርቱ አስተዳደር የዚህና የዳላስ ኤርፖርት ምንም አይነት መልስ አልሰጡንም። እስካሁን ዩኒየኑንም አልተቀበሉም። እንዲሁም ሚኒመም ዌጂን አስራ አምስት ብርም እስካሁን ድረስ አልገፉልንም። ስለዚህ ይሄን ነገር አናቆምም። እኛ ከእነሱ ጋር የሚያደርጉትን ጥረት እኛ የበለጠ ጥረን ይሄ አመት ከማለቁ በፊት በተቃውሞ ሀሳባችን እንገልጻለን። አቶ መልካሙ ጸጋዬ አስተባባሪ ነው። ይህን የመብት ጥያቄ የሚያቀርቡትን በተሽከርካሪ ወንበር የሚገለገሉ አውሮፕላን ውስጥ የሚያጸዱ፣ የመንገደኞች ሻንጣን የሚያግዙና አውሮፕላን ውስጥ የሚከቱ ሰራተኞችን ያስተባብራል። ትናንት በሬገን አውሮፕላን ጣቢያ በሚገኘው የአውሮፕላን ማቆሚያ ማለትም ተርሚናል ኤ ውስጥ በሚገኘው አዳራሽ ከአንድ ሺህ ባይበልጡ እንጂ የማያንሱ ሰራተኞች ተመሳሳዩን ጥያቄ አንግበው በተለያዩ የሃይማኖት አባቶች ታጅበው ለአውሮፕላን ጣቢያው ያስተዳድር ባለስልጣን አቅርበዋል። ሰራተኞቹ በብዛት ኢትዮጵያውያን ቢሆኑም ከተለያዩ የአፍሪካና እስያ ሀገሮች የሆኑ እንደነበሩባቸው መግለጥ እንወዳለን። በነገራችን ላይ እዚህ ሀገር ከሚገኙ ከኢትዮጵያ ኦርቶዶክስ፣ ከፕሮቴስታንት፣ ከእስልምና ሃይማኖት ተቋማት የተጋበዙ ወደ አስር ያህል አባቶች ከመገኘታቸውን በላይ ሁሉም ንግግር በማድረግ ያነሳችሁት ተገቢ የመብት ጥያቄ ስለሆነ ከጎናችሁ ነን በማለት አበረታቷቸዋል። ይህ በሰዓት የ15 ዶላር ደሞዝና የማህበር ዩኒየን አባል የመሆን ጥያቄ በመላው ዩናይትድ ስቴትስ ባሉ ኤርፖርቶች የሚገኙ የአገልግሎት ሰራተኞች የሚጠይቁ ሲሆን እስካሁን ሙሉ በሙሉ የተሳካላቸውና ወደ ስኬት እያመራ ያሉ መኖራቸውን አቶ ለገሰ ገልጠውልኛል። ትግሉ ከአንድ አመት ተኩል በላይ ፈጅቷል። ውጤትም እያመጣን ነው። አንዳንድ አንድ ስቴቶች እየተጨመረላቸው ነው። 15 ባይሆን እንኳን ከ12 በላይ 12፣ 13 እያለ ጭማሪ እየመጣ ነው ያለው። ምናልባት እንግዲህ ወደ ኋላ ከቀሩት መካከል ይሄ የሬጋን ኤርፖርት ሰራተኞች አንደኛው ነው። 13 ላይ ተደርሷል። ብልጥ ልጅ እየበላ ያለቅሳል ነው እና ስለዚህ ነው እያደረገን ለሚቀጥለው ደግሞ እንቀጥላለን ማለት ነው። የሰባ አንድ አመቱ አቶ ለገሰ ዘውዴ የትናንቱን ስብሰባ በመድረክ የመሩ ከኢትዮጵያ ከመጡ ጀምሮ 11 አመት በላይ ለመኖር የማያስችል ይሉታል። በሰዓት 6 ከሰባ በሆነ አነስተኛ ደሞዝ የሚሰሩ ናቸው። ጥሩ ሁኔታ ውስጥ የሚገኙ ግን አሉ፣ ወደ 15 ዶላር በመሄድ ላይ ያሉ ሲያትል፣ ፖርትላንድ፣ ሎስ አንጀለስ፣ ሚኒያፖሊስ፣ ቺካጎ፣ ፊላደልፊያ፣ ኒውዮርክ፣ ኒው ጀርሲ፣ ማያሚ የመሳሰሉት እነዚህ መኖራቸው ተገልጦልናል። እነዚህኞቹንም ለዚህ ያብቃችሁ በማለት የትናንቱን ከፍተኛ ቁጥር ያላቸው የአገልግሎት ሰራተኞች ያካሄዱትን የመብት ማስከበር ትዕይንተ ህዝብ በሌላ ጊዜ ለማቅረብ እንሞክራለን።